ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ድግ እንደበድ ያልሆነ አይነት የአገልግሎት አሰጣጥ ነው። የሚከተለው እርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ በወጣቶች የተገነባ አገልግሎት ነው። የአገልግሎቱ መስራች አላዛር ሚካኤል የምሽት እንግዳችን ነው። ቆየት ብለን እናገኘዋለን። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ሲ ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። እርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት ነው። በወጣቶች የሚሰጠው ይህ አገልግሎት ያለውን እርባና በመመልከት ለተለያዩ ሽልማቶች በቅተዋል። በተለያዩ ዓለም አቀፍ ውድድሮች ላይም ታችተዋል። ስለ አገልግሎቱ የበለጠ ለማወቅ አጋር መስራችና ስራ አስኪያዥ ከሆነው አላዛር ሚካኤል ጋር ቆይታ አድርግ ያለው። አላዛር አገልግሎቱን እንዲጀመር መነሻ የሆኑ ጉዳዮችን ቀድሞ ያስረዳናል። ሊቋቋም ከገፉት ምክንያቶች ልጀምርና ያው እንግዲህ ሁለታችን እኔም ፓርትነሬም በኢትዮጵያ ግብርና ውስጥ በተለያዩ ድርጅቶች ውስጥ እየሰራን የኢትዮጵያን ግብርና የመረዳት እድሉን ፈጥሮልናል እና አብዛኛው አርሶ አደር ነገር ሁላችንም እንደምናውቀው ከተለመደው ከበሬና ከሰው ኃይል የእርሻ መንገድ አልተላቀቀም አሁንም ድረስ እና ብዙዎቹ ችግሮች ከዚህ ጋር የተያያዙ ችግሮች አሉበት። በሌላ ጎን ደግሞ አሁን የእርሻ ሜካናይዜሽን ወይም የእርሻ ማሽኖችን የመጠቀም የመግዛት ልምዱ እየዳበረ መጥቷል። ግን ይሄ እያንዳንዱ አርሶ አደር ትራክተር ወይ ኮምባይነር ወይ ትሬሸር የተመሳሰሉትን ማሽኖች አይገዛም ባለው ሁኔታ ስለዚህ ያለው ሂደት የገዙ ደቦች ለሌላቸው የማከራየት ስራ ነው እየተሰራ ያለው ግን እሱም ቢሆን ውጤት ሊያስገኝ በሚችልበት ሁኔታ አይደለም። ምክንያቱም አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱም የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም እንደበል ያልሆነ አይነት የአገልግሎት አሰጣጥ ነው ያለውና ከነዚህን ችግሮች በመመልከት ነው እንግዲህ ይህንን ነገር እንዴት ማሻሻል እንችላለን ወደሚለው ሀሳብ የመጣ ነው ማለት ነው። የእናንተ አገልግሎት በተለይ በግብርናው ዘርፍ መልካም የሚባል አስተዋጽኦ ለማበረከት ያለምን እንደሆነ እንግዲህ ጠቀስ አድርገህልናል። በምን መልኩ ነው ገበሬዎቹ የሚጠቀሙበት? በጣም ጥሩ እንግዲህ ሄሎ እርፍ በሁለት ሺህ አስራ ስምንት ሀሳቡን አመንጭተን ስንጀምረው የታሰበው ምንድን ነው? ቅድም እንዳልኩት አርሶ አደሩ ያለው ገጠር ነው። ባለ ማሽኖቹ ባለ ትራክተሮቹ ደግሞ በብዛት ከተማ አካባቢ ነው ያሉት። ስለዚህ ሁለቱን በቀላሉ ማገናኘት የምንችልበት መንገድ ምንድን ነው ብለን ነው ያሰብነው። ይህንን ለማገናኘት ሄሎ እርፍ ሶስት መቶችን ይጠቀማል። አንድ የሞባይል መተግበሪያ ያለን ጨዋለም ኡበር እንደምንለው ወይም ደግሞ በሀገራችን እየተለምደ እንደመጣው ራይድ ሄሊንግ ሰርቪስ አይነት ሞባይል መተግበሪያ ዴቨሎፕ አድርገንለታል፣ ሰርተንለታል። ስማርትፎን ተጠቃሚ ርሶ ሁሉም ቢኖሩ በዛ ራሳቸውን ሬጅስተር አድርገው ወደኛ ፕላትፎርም የሚፈልጉትን ሰርቪስ ማሳወቅ ይችላሉ ማለት ነው። ወደ ሄሎ ወር ሁለተኛው መንገድ ጥሪ ማዕከል ወይም ኮል ሴንተር የምንለው ነው። ዘጠና ስምንት ሰማንያ ስድስት የሚባል የጥሪ ማዕከል አለን። በዛ ወደ ቀጥታ በመደወል መመዝገብና የሚፈልጉትን አገልግሎት በሚፈልጉት ቀን እንዲያገኙ እዛ ላይ መመዝገብ ይችላሉ። እነዚህ ሁለቱም መንገዶች ግን ቀጥታ ሊደረስባቸው የማይችሉ ስለሆነ ከግብርና ሚኒስቴር እና ከሌሎች ፓርትነሮች ጋር በጋራ በመሆን በኢትዮጵያ ግብርና እንግዲህ ታች ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። ዜን በዛ መሰረት ይመዘግቡና ወደ እኛ ሲስተም ይልካሉ። ስማርትፎን ወይም ደግሞ ታብሌት ደግሞ የሌላቸው የልማት ሰራተኞች በወረቀትና በእስክርቢቶ መዝግበው በዘጠና ስምንት ሰማንያ ስድስት ላይ ደውለው ያንን ፍላጎት ያስመዘግባሉ። ዜን በሌላኛው ሳይድ ደግሞ እየመዘገብን መረጃቸውን እያደራጀናቸው ያሉ አገልግሎት ሰጪዎች አሉ። ባለ ትራክተሮች፣ ባለ ኮምባይን አርቨስተሮች፣ ባለ መውቂያ ማሽኖች ዜን እንደ አፕሮፕሬት እንደተፈለገው አገልግሎት እና ለተፈለገው ቦታ በአቅራቢያው ያለውን አገልግሎት ሰጪ ከአርሶ አደሩ ጋር ሊንክ እናደርጋለን ማለት ነው። ይሄ አልቲሜት ታርጌቱ ምንድን ነው የሚመጣው ኢምፓክት ምንድን ነው ደግሞ ብለን ስንጠይቅ፣ ሻው በደንብ የመታረስ ውቅያ በደንብ የመወቃት ነገር ስለሚኖር የበለጠ ፕሮዳክቲቭ እንዲሆን ያደርገዋል። ሶ አልቲሜትሊ የምግብ ዋስትና እየተረጋገጠ የገቢ ምንጩ እየጨመረ እንዲሄድ ማድረግ ነው አልቲሜት ታርጌቱ። ከተጠቃሚ ገበሬዎች ያገኛችሁት ምላሽ ምን ይመስላል? እንደሚታወቀው ለአመታት የኢትዮጵያ አርሶ አደሮች በባህላዊ መንገድ ነው ሲያርሱ ምርትም ሲሰበስቡ የቆዩትና ከዘመናዊ ማሽን ባለቤቶች ጋር ባላቸው ግንኙነት ውስጥ ይሄ አገልግሎት በምን መልኩ ጠቀማቸው ያላቸው ምላሽ ምን ይመስላል በአጠቃላይ ይህንን አገልግሎት የመተግበሪያውን እና ሌሎች ነገሮችን ዲዛይን በማድረግ በመስራት ወደ ሁለት አመት ተኩል አካባቢ ከቆየን በኋላ ባለፈው አመት ግንቦት አካባቢ ነው ስራውን የጀመርነው መሬት ላይ ወርደን ያ ወቅት የመሬት ዝግጅት ወቅት ነበረ። አሁን ደግሞ በመኸር ወቅትም እንደዚሁ የውቅ አገልግሎትን እንዲያገኙ ለማድረግ ጥረት አድርገናል። እስካሁን እንግዲህ የሙከራ አገልግሎት ነበር። በስንሰጥ የነበረው አንድ ወረዳ ላይ ነበረ። ስንሰጥ የነበረውና እስካሁን ባለው በዚች በትንሹ በስድስት ወሩ ወደ አንድ ሺህ አካባቢ የሚጠጉ አርሶ አደሮችን ሜካናይዜሽን አገልግሎት እንዲጠቀሙ አክሰስ እንዲያደርጉ ማድረግ ችለናልና በቅርቡ ተመልሰን ሄደን እነሱን ኢንተርቪው የማድረግ ስራ እየሰራን ነበረ። ምንድን ነው ያላቸው ፊድባክ? ምንድነው የተሰማቸው ስሜት የሚለውና በእውነቱ በጣም ከጠበቅ ነው በላይ ነበረ የአገልግሎቱ ተቀባይነት። ኦልሞስት ይሄ በሚፈለግበት ሰዓት ላይ የመጣ አይነት አገልግሎት እንደሆነ ነው ከአርሶ አደሮቹም ከአርሶ አደሮቹ ጋር ከሚሰሩትም የልማት ሰራተኞች ያገኘ ነው ፊድባክ፣ እና በጣም ኢንከሬጅ የሚያደርግ ነገር ነው። እንግዲህ አስፍተን ደግሞ ብዙ ብዙ ቦታዎች ላይ ይሄንን ነገር ለመስራት የሚያስችል አይነት የአርሶ አደር ተቀባይነት ነው ያገኘ። ነው በዚህ አገልግሎት የተለያዩ ሽልማቶችን የተለያዩ እውቅናዎችን እንዳገኛችሁም ሰምተናል። አሁን ደግሞ በአንድ ዓለም አቀፍ የአግሪቴክ የውድድር ላይም ተሳታፊ እጩዎች እንደሆናችሁ ሰምተናል። እነዚህ ውድድሮች በእናንተ የስራ ጉዞ ውስጥ ምን አይነት አስተዋጽኦ አላቸው? በምን መልኩ ጠቀሟችሁ? ለወደፊቱ ያላችሁ እቅድና አላማስ ምንድን ነው? ያው እንግዲህ አሁን ምንድን ነው እንደዚህ አይነት አለም አቀፍ ውድድሮች ይሄ ኢመርጂንግ ቴክኖሎጂስ ወይም ደግሞ እየተጀመሩ ያሉ አዳዲስ ቴክኖሎጂዎችን ለማበረታታትና ያሉባቸውን ችግሮች በተለይ ከፋይናንስና ከቴክኒካል ችግሮችን ለመቅረፍ እገዛ የሚያደርጉ ውድድሮች ናቸው። አሁን እየተወዳደርንበት ያለ ነው ወይም የመጨረሻው ስቴጅ ላይ የደረስንበት ውድድር አሜሪካን ሀገር ያለ ሚልከን ሙሴፔ ፋውንዴሽን የሚባል ያዘጋጀው ነው። እሱ ላይ እንግዲህ በዓለም አቀፍ ውድድር ነው። እዛ ላይ ከአስራ ሶስት ሀገራት ወደ ሀያ አራት የሚሆኑ ከኛ ጋር የሚወዳደሩ ሌሎች አግሪቴክ ካምፓኒዎች አሉ። እንግዲህ በእሱ ዘርፍ እየተወዳደርን ነው። አልቲሜትሊ የእነዚህ ውድድሮች ጥቅም ለእኛ ምንድን ነው? አገልግሎቱ ከተጀመረ ከመጀመሪያው ቀን ጀምሮ ገንዘብ ማስገኘት የሚችሉ ስራዎች አይደሉም። ጊዜ ይፈልጋል። እንዳለመታደል ሆኖ ደግሞ ለእንደዚህ አይነት ሰርቪሶች ሀገራችን ውስጥ ያለው የፋይናንስ አቅርቦት በጣም ዝቅተኛ ወይም የለም በሚባል ደረጃ ነው እና እንዲህ አይነት ዓለም አቀፍ ውድድሮች ላይ የምናገኛቸው የገንዘብ ድጋፎች ፕሮጀክቱን ወይም ስራውን እያስቀጠል ነው እንድንሄድ ከምንሰራባቸው ቦታዎች ላይ ጂኦግራፊክ ከበሬቻችን እንዲሰፋ፣ ብዙ አርሶ አደሮች ጋር እንድንደርስ የሚያደርገን ነው። እግዚአብሔር ረድቶን ካሸነፍን ሙሉ ለሙሉ ስራው ላይ መልሰን ኢንቨስት በማድረግ በብዙ ክልሎች ላይ ይሄንን አገልግሎት ለብዙ አርሶ አደሮች ለማዳረስ ይጠቅማል ማለት ነው። እጅግ በጣም አመሰግናለሁ። አላዛር ሚካኤል፣ የኢትዮጵያን ግብርና ለማዘመን አላማ አድርጎ ስለሚንቀሳቀሰው ሄሎ እርፍ አገልግሎት ማብራሪያ ስለሰጠህን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁም እንመኝላችኋለን። በጣም እናመሰግናለን። እግዚአብሔር ስጥልን። ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ኢትዮጵያ በማህበራዊ የትስስር ገጾች ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከፍትሀ ብሔርና ከወንጀለኛ መቅጫ ሕጉ ድንጋጌዎች በተጨማሪ የጥላቻ ንግግርና ሀሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በኢትዮጵያ የማህበራዊ ትስስር ገጾች ምህዳር ውስጥ የሚሰራጩ ሀሰተኛ መረጃዎች የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን በርካታ ትንታኞች እየተናገሩ ይገኛሉ። ይህን በተመለከተ ስመኘሽ ቆየ ዘለግ ያለ ዳሰስ አድርጋለች። በማህበራዊ ሚዲያ የሚሰራጩ የሀሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሐን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች እውቅናና ፈቃድ ውጪ በድብቅ ካሜራ እየተቀረጹ የሚተላለፉ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳያልፍ በእርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው። ይሁንና ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር በቲክቶክና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የሕግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የሕግና የኮሚኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል። ወንጀል ናቸው። ይህንን የግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ ሃያ ስድስት የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስትፋይ ካልተደረገ በስተቀር የፕራይቬሲ ራይቶቹን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት። አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ። በግልጽ አንድ መገናኛ ብዙሀን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባል አይደል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው። እንደ ተቋማዊን ነው እንጂ የግለሰቦችን ሀሳብን በነፃነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖሊ የለውም፣ እነዛን የመከታተል የለውም ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱ ነገሮች በተጓዳኝ ያደርጋል። በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሀሰተኛ ወይም ጎጂ መረጃዎችም ያገለግላል። የጥላቻ ንግግርና የሀሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሀንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሀሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ህግ አይደለም። ነገር ግን የሀሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ጥያቄነት ይኖርባቸዋል። ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓመተ ምህረት የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር የማታለል ና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰብአዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሀሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኪሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ ሶስት ዓመት እንግዲህ ከመረጃ ነፃነት አዋጁ አዲሱ ረቂቅ ጋር አብሮ ለፍት ሚኒስትር ቀርቦ ነበር። ፍት ሚኒስትር በወቅቱ በሌሎች በርካታ አዳዲስ ሕጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው ወደ ካውንስል ሚኒስትር ሳልሄደም ፍት ሚኒስትርም ያን ረቂቅ አስቀምጦ እንደቆመ ነው ያለው። በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ። ሞባይል ባንኪንግ አሰጋሪ የሆነ ነው፣ አንድ አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበሉ አሉ። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በሪካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ እያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያለ ከድማ ከዲፋሜሽኑ በላይ ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል። በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቤ ግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ኦር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደረጉባቸው የተለያዩ ሱብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሼት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ ተፈጥሯቸው በጣም ፐርሶናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቤ ሕግ የሚያንቀሳቀሳቸው ጉዳዮች አሉ። በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሀሰተኛ መረጃዎችን ለመቆጣጠር የወጡት ሕጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጄላን ይገልጻሉ። ፖሊስ የኛ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር እንደስልክ አሰልጥነን ደግሞ ኮሪያ በቻይና እዚህ ዙሪያ በተለይ በ ሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሀሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እየያዘ መረጃ ወንጀልን እያጣራባቸው ያሉ ሰዎች ግለሰቦች አሉ። በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው። ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቅረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ ህብረተሰቡ እንግዲህ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረፃ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ በኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና፣ ስለዚህ በግለሰብ ደረጃም አመልክቶ እንደዛ ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው፣ እና በየጊዜው ደግሞ ኤክስፐርቶች እያስተማሉ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማን ነው ያለን። በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንን እና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር። ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ። ሰዎችም አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙ ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቦች ተስማሙ የሚሉ አንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹን እኔም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው። ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ። የአነስተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ ቃቢቆችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው። ይሄ ኮንፍሊክቱ የመጣው፣ ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቀድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ ባለፉት ሁለት አመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው እልባት ያገኙ ጉዳዮች ብዙ አይደሉም። የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል ሲቲዝን ኢንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረውን ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው። ኢትዮጵያ ፌዴራል ፖሊስ ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ ና አመሰግናለሁ። ጋቢና ቪኦ ይቀጥላል። ከአሜሪካ ድምፅ ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመቱን ሊደፍን በተቃረበበት በአሁኑ ሰዓት ዩክሬናውያን ለተራዘመ ጦርነት በመዘጋጀት ላይ ናቸው። እንግዶ ወልዴ የዚህን ዘገባ ዝርዝር ያስደምጠናል። የሩሲያ ወረራ ሁለት ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለአገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሀውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦ ታጥሯቸዋል ሲል ዋይት ሀውስ ይገልጻል። ዩክሬን ከአቭዲቭካ ባፈገፈገችበት ዕለት ፕሬዝዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር። ዱ ኖት አስክ ዩክሬን ዌን ዘ ዋር ዊል ኤንድ አስክ ዮርሰልፍ ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ። በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፐንደንት የተሰኘው የድህረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድህረ ገጽ ጋዜጣውም ገና አንድ ወሩ ነበር። አንቶኒ ብሊንከን የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው። የሩሲያው ፕሬዝደንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ፣ ኦልጋ ለስራ ዝግጁ ነበረች። አንድ ዜና አዘጋጀን ፑቲን በዩክሬን ላይ ጦርነት አውጀዋል የሚል ልክ ንግግሩን እንዳቆመ አተም ነው። በዛው ሰዓት አካባቢ ፍንዳታዎች መስማት ጀመርን። የድኅረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፐንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓላማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች። እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለእነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል። ለእኛ ግን ጉዳዩ የሰው ሕይወትን የተመለከተ ጉዳይ ነው። ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው። ሰራዊታችን በሰው ኃይል ተጠናከረ። በእርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም፤ ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር። በኪቭ ነዋሪዎች ጦርነቱን እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስት ነዋሪ ነው። አባትና እናቴን ማየት እሻለሁ። ውጭ አገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው። ሌላው የከተማዋ ነዋሪ ኦለክሲ የሚያክለው አለ። በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን። ካትሪና ደግሞ የዓለም አቀፉን ማኅበረሰብ እገዛ አስፈላጊነት አጽንኦት ትሰጣለች ይህ ጦርነት ረጅም ጊዜን ይወስዳል በጣም ያስፈራኛል ከዓለም አቀፉ ማኅበረሰቡ እገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመዝግበው አገራቸውን ይከላከላሉ በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ እሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ቀደም ብለው የተላለፉትንም ጨምሮ ሌሎች መረጃዎችን ለማግኘት ኦፊሳላዊ ድረገጻችንን አምሃሪክ ዳት ቪኦኤ ኒውስ ዳት ካምን መጎብኘት አዘንጉ። ታስተናግዳቸው የሚያሸሩት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብረን ቆይተዋል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።